ስመ በፈቃዱ ወበስምረት አብሁ ወመንፈስ ቅዱስ መጽአ ወአድኀነነ አብይ ውእቱ ስዋተ ድንግልናኪ ኦ ማርያም ድንግል ፍጽም ትረከብኪ ሞገሰ እግዚአብሔር ምስሌኪ አንቲ ይኡቱ ሰዋስው ዘር ያይቆብ ምድር ዘይበጽ እስከ ሰማይ ወመላይተ እግዚአብሔር ያርጉ ወይወርዱ ውስጤታ ሰዓሊ ይለነ ቅድስት